ምዕራፍ 21 መካከለኛው ምዕራብ አፍሪካ 1840 እስከ 1878 ዓመተ ምህረት አፍሪካን በወንጌል ለመድረስ ከ1840 ዓመተ ምህረት እስከ 1878 ዓመተ ምህረት የተደረጉትን ሁለት ዋና ዋና ጥረቶች ከተመለከተን በኋላ ምሥራቅ አፍሪካ ውስጥ የተጀመረውን ስራ አጥንተናል። ይህን የታሪክ ክፍል ጊዜ ለማጠናቀቅ በመካከለኛው ምዕራብ አፍሪካ የፕሮቴስታንትን ሚስዮናውያንና እና የሮም ካቶሊካዊት ቤተ ክርስቲያን ስራ እንዴት እንደተጀመረ እንመለከታለን። ካሜሩን። የካሜሩን ቤተ ክርስቲያን መስረታ የተጀመረው በ1843 ዓ ም አንዳንድ የባፕቲስት ሚስዮን ካሜሩን ወደ ወንዝ ካሜሩን ወንዝ መዳረሻ ላይ ከአካባቢው አለቃ መሬት በገዙ ጊዜ ነበር። እነዚህ ሚስዮናውያን በፌርናንዶ ናንዶ ፖ ደሴት ስራ የጀመሩበት የምዕራብ ኢንዲስት ባፕቲስት ሚስዮን አካል ነበሩ። ሚስዮኑ ውስጥ ከነበሩ ሰዎች ብዙዎቹ ክርስትናን ወደ እናት አገራቸው አፍሪካ ለማድረስ የሚፈልጉትና ከጀማይካ ነጻ የወጡ ባሪያዎች ናቸው። በዚሁ መሰረት ተረጋግተው ስራቸውን ካሜሩን ውስጥ የጀመሩት በ1845 ዓመተ ምህረት ነበር። ካሜሩን ውስጥ የመጀመሪያውን የሚስዮን ጣቢያ የመሰረተው ሚስዮናዊ አልፋርድ ሳካር ይባል ይባላል። የቆረቆረውን የሚስዮን ጣቢያ ቤቴል ብሎ ጠራው። ባደረገው እንቅስቃሴ በአካባቢው ወደ ነበሩበት ሰዎች በአጭር ጊዜ ውስጥ ሊደርስ ቻለ። ዱዋላ የተባለውን ቋንቋ በአጭር ጊዜ ተምሮ በ1848 ዓመተ ምህረት የማቴዎስን ወንጌል በዚህ ቋንቋ አሳተመ። ስራው ለርሱና አብረውት ለነበሩ ጓደኞቹ ቀላል አልነበረ። የካሜሩን ነገዶች በናይጄሪያ ዴልታ እንደሚገኙት ነገዶች በጣዖትና በእርኩሳን መናፍስት አምልኮ ሳቢያ በሳይጣን በጥብቅ ተይዘው ነበር በአስራ ስምንት 58 ዓመተ ምህረት የስፔን ካቶሊካውያን ፈርናንዶን ፖ ውስጥ ይሰሩ የነበሩትን የፕሮቴስታንት ሚስዮናውያን በሙሉ አባረሯቸው። ባፕቲስት ሚስዮናውያን ወደ ካሜሩን የሚያደርሰውን ወንዝ በመሻገር አካባቢው ከነበሩት ከአልፈሬድ ሳካርና ከሌሎች ሚስዮናውያን ጋር ይሰሩ ጀመር ሳካር በ1872 ዓ.ም ተመረተ። የትርጉም ስራውን በማጠቃለል መላውን መጽሐፍ ቅዱስ በድዋላ ቋንቋ እንዲታተም አደረገ። በኋላም እንደዚያው ካሜሩን ውስጥ እየሰራ በ1877 ዓ.ም ተመረተ፣ ጡረታ ወጣ። ያኔ የባፕቲስት ቤተክርስቲያን በሚገባ ተመስርታ ነበር። የመጀመሪያው የጋቦን ሚስዮናዊ ጣቢያ የተቋቋመው ለውጭ ሚስዮናዊ ተልእኮ የአሜሪካ ኮሚሽነሮች ቦርዴት በተባለው ድርጅት አማካይነት ነበር ሚስዮናውያኑ በጋቦኑ ወንዝ ዳርቻዎች በሚገኘው የአካባቢ ዋና አለቃ በ1842 ዓመተ ምሕረት መልካም አቀባበል ተደረገላቸውና ለመጀመሪያዎቹ 3 ዓመታት ስራውን በሚገባ ሲያከናውኑ ቆዩ በ1845 ዓመተ ምሕረት ፈረንሳውያን መሳሪያ ያጠመደች ጀልባ ወደ ጋቦን ወንዝ በመላክ የሚስዮን ጣቢያው የነበረበትን ከተማ ደበደቡት። ስለዚህ የከተማይቱ አለቃ የነገዱን ምድር በፈረንሳይ ሞግዚትነት ስር ለማስገባት ተገደደ። ከዚያ በኋላ ፈረንሳውያን በአካባቢው እንዲሰሩ የሚፈቅዱት ለሮም ካቶሊካውያን ብቻ ሆኗል ብለው ፕሮቴስታንት ሚስዮናውያን ሰጉ። ስራው በጋቦን ወንዝ አካባቢ ቀጠለ። ፈረንሳውያኑ ከያዙት ክልል ውጪ ሁለት አዳዲስ ጣቢያዎች ተቋቋመው ነበር። ጣቢያዎቹ 80 እና 134 ኪሎ ሜትር ወደ መሃል አገር ገባ ያሉ ናቸው። ይህ የሚስዮናውያኑ ቡድን የወንዶችና የሴቶች ትምህርት ቤቶችን ያስተዳድርና አቤተክርስቲያንን ይገነባ ጀመር። ይሁን እንጂ የአካባቢው ነገዶች ለወንጌል መልእክት ፈጣን መልስ አልሰጡም። የአሜሪካ ፕሬስቢቴሪያን ቤተክርስቲያን ጋቦን ውስጥ ስራውን የጀመረው በ1861 ዓ.ም ነው። ታዲያ በአካባቢው መጀመሪያ ስራ የጀመረው ሚስዮናዊ አስሩን ዓመታት ያሳለፈው ቋንቋ በማጥናት ነበር በመጨረሻም በ1874 ዓ.ም ምረት ከባህር ዳርቻ 28 ኪሎ ሜትር ያህል ወደ መሃል አገር ገባ ብሎ በሚገኝ ስፍራ የሚስዮን ጣቢያ አቋቋመ። በ በ187 ዓ.ም ምረት የአሜሪካ ኮሚሽነሮች ቦርድ በአካባቢው መስራቱን ለማቆም ወሰነና ጋቦን ውስጥ የነበሩትን 3 ሚሊዮን የሚሲዮን ጣቢያዎች ለአሜሪካን ፕሬስቢቴሪያን ሚስዮን አስተላለፈ። የሮም ካቶሊካውያን ጋቦን ውስጥ ስራ የጀመሩ የጀመሩት በ1840 ዓ. ምህረት ነው። ፈረንሳውያን ጋቦንን የቅኝ ግዛት ያደረጓት በፈረንሳውያን የሮም ካቶሊካውያን አማካይነት ነበር። ብዙዎቹ የሮም ካቶሊክ ሚስዮናውያን በፈረንሳይ መንግስት ሆስፒታል ውስጥ ይሰሩ ነበር። የካቶሊክ እምነት ተከታይ ለመሆን የሚሹ ሰዎች ለጥምቀት የሚጠየቁት ነገር የፕሮቴስታንቶችን ያህል አስቸጋሪ ባይሆንም ወደ እምነቱ የመጡት ሰዎች ብዙ አልነበሩም። የካቶሊካውያን የወቅቱ ችግር ሰዎችን ለማጥመቅ ከመቸኮላቸውም የተነሳ ለሞት የሚያጣጥሩ አፍሪካውያንን ሳይቀር በማርከፍከፍ ማጥመቃቸው ነበር። ካቶሊካውያን እንዲህ ዓይነቱ ጥምቀት ለሞት የቀረበውን ሰው ካቶሊክ በማድረግ ወደ መንግስት ሰማያት እንዲገባ ያደርገዋል የሚል እምነት ነበራቸው። ከንዲህ አይነቱ ጥምቀት በኋላ ሰዎቹ ወዲያውኑ ይሞቱ ስለነበር የአካባቢው አፍሪካውያን አንድ ሰው በካቶሊካውያን ከተጠመቀ ወዲያውኑ ይሞታል ብለው እንዲያምኑ አደረጋቸው። የፈረንሳይ ሚሶናውያን ይህ ፍርሃት ለማስወገድ ብዙ አመታት ወስዶባቸዋል። በዚያ ኳንት ሰራ የነበረችው ካቶሊካዊት ቤተ ክርስቲያን በ1878 ዓመተ ምህረት ጋቦን ውስጥ የነበሯት አባላት ቁጥር 2000 ያህል ነበር። የኮንጎ ወንዝ አካባቢ ኮንጎ ወንዝ አካባቢ የነበረው የሮም ካቶሊኮች ሚስዮናዊ ስራ በ1790 17 9ና ዓ.ም ወደ መጥፋቱ ተቃርቦ ነበር። እንደሚታወሰው በ1799 የጀመረ ዓመተ ምህረት የፕሮቴስታንቶች ሚስዮናዊ ስራ አፍሪካ ውስጥ በብዛት የጀመረበት ጊዜ ነበር። የፕሮቴስታንቶች ስራ ማደግ በጀመረ ጊዜ ኮንጎ የነበረው የካቶሊኮች ሚስዮናዊ ስራ ደግሞ በመጥፋት ላይ ነበር። በፖርቱጋል፣ በስፔንና በጣሊያን በነበሩ የሮም ካቶሊካውያን መካከል በነበረው ክርክር ምክንያት ጥቂት የነበረው የካቶሊኮች ሚስዮናዊ ስራ በ1850 ዓመተ ምህረት ሙሉ በሙሉ አበቃ። ስራቸውን ያላቆሙት የካቶሊክ አብያተ ክርስቲያን ራቅ ብለው በደቡብ አንጎላ ውስጥ የሚገኙ ብቻ ነበሩ። በ1860 ዓመተ ምህረት የካቶሊክ ሚሲዮናዊያን ጣቢያዎች የሚገኙባቸው የባህር ዳርቻ ከተማዎች ሉዋንዳ፣ ቤንወንጌ፣ ዌሌና ሞሳሜዳስ ብቻ ሲሆኑ የአንጎላ መሀል አገር ያኔ በወንጌል አልደረሰም ነበር። በፈረንሳይ የመንፈስ ቅዱሳውያን አባው ኮንጎ ውስጥ ወንዝ አካባቢ አዲስ የካቶሊክ ሚስዮን ጣቢያ እንዲገነቡ በ1865 ዓመተ ምህረት ከጳጳሱ ፍቃድ አደረጋቸው ያገኙና በ1866 ዓመተ ምህረት የመጀመሪያዎቹ ሁለት ሚስዮናውያን ስፍራው ደረሱ። ሚስዮናውያኑ በአካባቢው በሚዘዋወሩበት ጊዜ በቀደምት ክፍለ ዘመናት ፖርቹጋሎች የሰሯቸውን ሚስዮናዊ ሥራ ቅሬታዎች ያገኙ በ1877 ዓመተ ምህረት ስምንት ሚስዮናውያን ያሉባቸውን አራት የሚስዮን ጣቢያዎች ባህር ዳር አቋቋሙ። ሰባ ተማሪዎች የሚማሩበት ትምህርት ቤትም ሳር መሰረቱ። እስከ 1876 ዓ.ም ድረስ 163 ጥምቀቶች መከናወናቸው ተመዝግቧል። ካቶሊካውያን ኮንጎ ወንዝ አካባቢ የሚስዮናዊነት ስራቸውን በሚገባ አከናውነዋል። ከጥቂት አመታት በኋላ ደግሞ የፕሮቴስታንት ሚስዮናውያን ኢየሱስ ክርስቶስን ወንጌል ለመስበክ ወደ ክልሉ ለመግባት ቻሉ። ጥያቄዎች፣ አንደኛ የመጀመሪያው ሚስዮናዊ ካሜሩን ወደሚባለው አገር የገባው መቼ ነበር? መጽሐፍ ቅዱስ ሙሉ በሙሉ ወደ ዱዋላኛ ቋንቋ የተረጎመውስ መቼ ነው? ሁለተኛ ጋቦን ውስጥ ስራ የጀመሩት ሁለት የአሜሪካ ሚስዮናውያን ድርጅቶች የትኞቹ ናቸው? ስራቸውን የጀመሩትስ መቼ ነበር? ሶስተኛ የሮም ካቶሊካውያን ኮንጎ ወንዝ አካባቢ ስራቸውን እንደገና ያቋቋሙት መቼ ነበር?